የዩጋንዳ መንግስት፣ የሀገሪቱ የፓርላማ አባል የሆኑትን ሮበርት ኪያጉላኝን እንዲፈታቸው የጠየቀ ሰልፍ ዛሬ ናይሮቢ ውስጥ ተካሂዷል። በተቃውሞ ሰልፉ ላይ ናይሮቢ የሚኖሩ ዩጋንዳውያንና ቁጥራቸው የበዛ ብዙ እንደሆነ የተነገረ ኬንያውያንም ተሳትፈውበታል። ገልሞ ዳዊት ከናይሮቢ ተጨማሪ አድርሶናል። ሮበርት ኪያጉላኚ ወይም በቅጽል ስማቸው ቦቢ ዋይን ኡጋንዳዊ ሙዚቀኛ፣ ታዋቂ ነጋዴ፣ እንዲሁም በኡጋንዳ የኪያዶንዶ ግዛት ተወካይ የፓርላማ አባል ናቸው። ኪያጉላኝ ናሰ 8 አሩራ በሚባል ቦታ የአገሩ ፕሬዚዳንት ዩሪ ሙሴቬኒ የይምረጡን ዘመቻ በሚያደርጉበት ወቅት ሙሴቬኒን ያጅብ በነበረ ተሽከርካሪ ላይ በደረሰ ጥቃት ውስጥ እጃቸው አለበት ተብለው በቁጥጥር ውለዋል። የኡጋንዳ ፖሊስ ኪያጉላኝን ነሐሴ 10 በወታደራዊ ችሎት አቁሟቸው የነበረ ሲሆን ደጋፊዎቻቸውና የተለያዩ የአገሪቱ ዜና አውታሮች የኡጋንዳ ፖሊስ በተጠርጣሪው ላይ የሰብአዊ መብት ጥሰት መፈጸሙን እየዘገቡት ይገኛሉ። የኪያጉላኝ በቁጥጥር መዋል በኡጋንዳ ተቃውሞን ቀስቅሰዋል። ትላንት የኬንያ ህግ ባለሙያዎች ማህበር የ ሙሴቬኒ መንግስት ኪያጉላኝን ጨምረው አምስት የተፎካካሪ ፓርቲ ፓርላማ አባላትን ሁለት ጋዜጠኞችንና ከ28 በላይ ዜጎችን ማሰሩን አስታውቋል። ኡጋንዳውያን አሁንም የኪያጉላኝን መታሰር በመቃወም ላይ ይገኛሉ። ባለፈው ማክሰኞ ነሐሴ 15 ኡጋንዳ ካምፓላ በተደረገ ተቃውሞ የአገሪቱ ፖሊስ አስለቃሽ ጭስና ጥይትን መተኮሱ ታውቋል። ዛሬም በኬንያ ናይሮቢ የሙሴቬኒ መንግስት በኡጋንዳ ባሉ ተፎካካሪ የፖለቲካ ፓርቲ መሪዎች ላይ እየወሰደ ያለውን እርምጃ የሚያወግዝ ተቃውሞ ሰልፍ ተደርጓል። አርዘራአሎክ በሰልፉ ላይ የነበረ ኡጋንዳዊ ነው። የቦቢ ዋይን መታሰር በአገራችን ያለውን ችግር የሚገልጥ አንድ ማሳያ ነው። መሪያችን መንበረ ሥልጣኑን ለሰላሳ አራት አመታት ሙሉ ይዘው ስለ ስራ አጥነት፣ ስለ ኢፍትሃዊነት ሕዝቡን ወደ አንድነት ስለ ማምጣት ምንም የማያውቁ መሪ ናቸው። ሥልጣን የሙጥኝ ብቻ ያሉ ስለዚህ ሙሴቪኒ ወደ ስልጣን መልቀቅ እንዲመጡ እኛ በሀገርና በዓለም አቀፍ ደረጃ ተደራጅተን ጫና እንዲደረግባቸው ተቃውሟችንን እናቀጥላለን። ለሀገሪቱ አስፈላጊውም ይኸው ነው። ጂሚ ኤዲ ለሰብአዊ መብት መከበር የሚታገል ኬንያዊ ነው። የኡጋንዳ መንግስት ምስር ኪያጉላኝን በፍጥነት ከእስር እንድፈታ ይጠይቃል። ኤዲን ከምስራቅ አፍሪካ ማህበረሰብ ሀገራት አንዷ የሆነችው ኬንያ በአካባቢው በተለይ በኡጋንዳ የሰብአዊ መብት እንዲከበር የምጠበቅባትን ተወጥታለች ወይ ብዬ ጠይቀዋለሁ። ለዚህ ነው እኮ እዚህ ያለ ነው የኬንያ የውጭ ጉዳይ ቢሮ የኡጋንዳውን ፕሬዝዳንት በአገሩ ሰላም ያወርድና ይጠብቅ ዘንድ አቤቱታ ልናቀርብ ነው የመጣ ነው። የምሥራቅ አፍሪካ ማኅበረሰብ አባል ሀገር መሪዎች ከተፎካካሪ ፓርቲ መሪዎች ጋር ወይም የተለየ ሐሳብ ካለው ማንኛውም ግለሰብ ጋር መኖር መቻል አለባቸው። የግለሰቦች መብት መጠበቅ አለበት። ይሄ በጣም አስፈላጊ ነው። በኡጋንዳ መንግስት ቁጥጥር ያሉ ኪያጉላኚ ዛሬ እኩለ ቀን ክሳቸው ተነስተዋል ተብሎ ቢለቀቁም በሰዓታት ልዩነት ውስጥ በኡጋንዳ ፖሊስ በድጋሚ ተይዘው በአገር ክደት ወንጀል መከሰሳቸው ታውቀዋል። ከኪያ ጉላኝ በተጨማሪም የኡጋንዳ ፖሊስ የሙሰቬኒ ተቀናቃኝ ኪሳ ብዝጌንም ዛሬ በቁጥጥር መዋሉ ታውቋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።